ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። ነውጠኛው የሶማሊያ ቡድን አልሻባብ ኬንያንና ዩናይትድ ስቴትስን አስጠነቀቀ።

አንዱ የነውጠኛው ቡድን መሪ ፉአድ ሞሐመድ ሃላፍ የሚባለው ነው የተሰማው። በአብይ ርዕስ ዘገባ ይቀርባል። በተለያዩ የኦሮሚያ ክፍሎች በተነሳው አመፅ ከታሰሩ ተማሪዎች አንዳንዶቹ ቢለቀቁም እስሩ ግን ዛሬም ቀጥሏል ይላሉ አንድ የኦሮሞ ድርጅት መሪ ዘገባ ይኖረናል። በመጽሄቱ ከዜናውና ከመጽሔቱ ክፍለ ጊዜ ተከትሎ በሚኖረን ሁለተኛው ግማሽ ክፍለ ጊዜ ደግሞ የባህል መድረክ፣ የተፈጥሮ አካባቢ፣ ሳይንስና ህይወት ይቀርባሉ። እንደምን ውላችሁ አመሻችሁ አድማጮቻችን። ዜናዎችን የምናስተናግዳችሁ ቆንጂት ታየና አዲሱ አበበ ነን። ፕሮግራሙን ደግሞ ንጉሱ ተምሬ ይመራልናል። ዕለቱ ሐሙስ፣ ግንቦት 14 2006 ዓ.ም ነው። ዛሬ እንደ ወትሮ ዜናውን እናስቀድማለን። የማላዊ ፕሬዝዳንት ጆይስ ባንዳ በዚህ ሳምንት የተካሄደው ጠቅላላ ምርጫ ከባድ መዛባት የታየበት ነበር ሲሉ ተናግረዋል። ድምፅ ማጭበርበር እና ደጋግሞ ድምፅ መስተትን ጨምሮ የተለያዩ ጥፋቶች ተከስተዋል ያሉት ፕሬዚዳንቷ ዛሬ ሐሙስ በሰጡት መግለጫ አስመራጭ ኮሚሽኑ በአስቸኳይ በእጅ የድምፅ ቆጠራ በማካሄድ እንዲያጣራ አሳስበዋል። የማላዊ ሕዝብ ከትናንት በስቲያ ማክሰኞ ፕሬዚዳንታዊ፣ ምክር ቤታዊና ክልላዊ ምርጫዎች ያካሄደ ሲሆን ሂደቱ በመጓተቱና ችግሮችን በመከሰታቸው በአንዳንድ አካባቢዎች የድምፅ አሰጣጡ ትናንት ረቡና ዛሬም እንዲካሄድ አድርጓል። ማክሰኞ ዕለት በዋና ከተማዋ በብላንታየር በችግሮቹ ምክንያት የተቆጡ ድምፅ ሰጪዎች በምርጫ ጣቢያዎች መንገዶችን መዝጋታቸውና ጎማ ማቃጠላቸው ተዘግቧል። የምርጫ ኮሚሽኑ ኃላፊ ማክሰን ቤንዴራ የፕሬዝዳንቷን ውንጀላ ውድቅ አድርገው የምርጫው ባለሥልጣናት በእጅ የድምፅ ቆጠራ እያደረጉ ነው ብለዋል። ህዝቡ ውጤቱ ይፋ ከመደረጉ በፊት ስለ ምርጫው ከማማረር እንዲቆጠብም የምርጫ ኮሚሽኑ ሊቀመንበር ተማጽነዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የምርጫ ታዛቢዎች የምርጫው አስፈጻሚ ኮሚሽን ይፋ ውጤቶቹን እንዲያሳውቅ የማላዊ ህዝብም ረጋ ብሎ እንዲጠብቅ አሳስበዋል። የህብረቱ ታዛቢ ቡድን መሪ ቬሮኒክ ደ ኬይሴር በምርጫ ሂደት መጠነ ሰፊ የሆነ የአደረጃጀት ድክመቶች እንደነበሩ ታዛቢ ቡድናቸው ማስተዋሉን ገልጠዋል። ሁከቶች በመፈጠራቸውና የአስፈላጊ ቁሳቁስ እጥረት መከሰቱ የድምፅ አሰጣጡን ሂደት ሊያጓትት በቅተዋል ሲሉም ተናግረዋል። ያ እንዳለ ሆኖ የምርጫ አስፈጻሚ ኮሚሽኑ በምርጫው ወቅት ያለ አንዳች አድላዊነት ስራውን አከናውኗል ብሎ ታዛቢ ቡድናቸው ያምናል ብለዋል። የሆነ ሆኖ በየምርጫ ጣቢያው የተሰማሩት ሰራተኞች በትዕግስት ስራቸውን መስራታቸውና ኮሚሽኑም የሚያስፈልገውን እርምጃ መውሰዱ የሚያስመሰግን ትልቅ ክንዋኔ ነው ባይነን ከተለያዩ የምርጫ ጣቢያዎች በራዲዮ ጣቢያዎች ይፋ የተደረጉ የቅድመ ውጤቶች የተቃዋሚው ዲሞክራሲያዊ እርምጃ ፓርቲ እጩ ፒተር ሙታሪካ እየመሩ መሆናቸውን ጠቁሟል። ፕሬዚዳንት ባንዳ በበኩላቸው እየታወጀ ያለው ይፋ ያልሆነ ውጤት ችግር ፈጥሯል ሲሉ አማረዋል። ፕሬዚዳንቷ በመቀጠል አንድ በስም የማልገልጠው ተቃዋሚ ፓርቲ የምርጫ ኮሚሽኑ ኤሌክትሮኒክስ አሰራር ውስጥ ሰብሮ ገብቶ ድምፅ የማጭበርበር ተግባር ፈጽሟል ሲሉ ከሰዋል። ኮሚሽኑ የተሰጡትን ድምፆች በእጅ ያስቆጥር ሲሉም ፕሬዝዳንቷ ጠይቀዋል። የምርጫው አስፈጻሚ ባለሥልጣናት በበኩላቸው ድምፆቹን በእጅ እያስቆጠርን ስለሆነ ፕሬዝዳንቷ የሚናገሩት ቦታ የለውም ሲሉ መልስ ሰጥተዋል። የተባበሩት መንግስታት ድርጅት በናይጄሪያ እንደ አውሮፓውያን አቆጣጠር ከ2009 ዓ ም ጀምሮ ጥቃት ሲያካሄድ በቆየው ጽንፈኛው ቡድን ቦኮ ቦኮ ሃራም ላይ በዛሬው ዕለት እቀባዎችን ሳይደነግግ እንደማይቀር ተዘገበ። የጸጥታው ምክር ቤት ቦኮ ሃራምን ከአልቃይዳ ጋር ቁርኝት ባላቸውና ገንዘባቸው እንዳይንቀሳቀስ የጉዞና የጦር መሳሪያ እቀባም የተጣለባቸው ቡድኖች መዝገብ ውስጥ እንዲከተው ናይጄሪያ ናት የጠየቀችው። የናይጄሪያ ገዢው ህዝባዊ ዲሞክራሲያዊ ፓርቲ ቃል አቀባይ አብዱላሂ ጃሎ መንግስት የተባበሩት መንግስታትን ድርጅትን ድጋፍ እንደሚያገኝ እንተማመናለን ብለዋል። ዛሬ ሐሙስ ድምፅ ሲሰጥበት ከምክር ቤቱ 15 አባላት ተቃውሞ የሚያቀርብ ከሌለ ቦኮ ሀራም 62 ቡድኖችና 213 ግለሰቦች ያሉበት የእቀባ መዝገብ ውስጥ ይገባል። በመጽሄት ክፍለ ጊዜ ዘገባ ይኖራል። ማሊ ውስጥ በተካሄደው ከባድ ውጊያ ሽምቅ ተዋጊዎች የመንግስቱን ኃይሎች አባረው ሰሜንዋን ኪዳል ከተማ ተቆጣጥረዋል። የመንግስቱ ቃል አቀባይ ማሐማኒ ቢቤ ባወጡት መግለጫ ጦር ኃይሉ በከባድ ውጊያ በቅንጅትና ስለላ በኩል ተዳክሞ ለማፈግፈግ ተገድዷል ብለዋል። ኪዳል ከተማ ውስጥ የወጉን አማጽያን በአደንዛዥ ዕጽ አስተላላፊዎችና ከእስላማዊ ምግባር ማግረብ አልቃይዳ ተዋጊዎች ድጋፍ አግኝተዋል ሲሉም ቃል አቀባዩ ወንጅለዋል። ትናንት ረቡዕ ሲዋጉ የነበሩት ሽምቅ ተዋጊዎች ጆዋ እና አንሳር ዳይን የሚባሉት የሁለት እስላማዊ ጽንፈኛ ቡድኖች ባንዲራዎች ሲያውለበልቡ ማየታቸው ማየታችን እማኞችን ለቪዮ ገልጠዋል። የማሊ ጦር ሰራዊት የክልላዊ አገረ ገዢውን ጽሕፈት ቤት የአዛዋድ ብሔራዊ ነጻ አውጪ ንቅናቄ አባላት ከሆኑት ከተገንጣይ ተዋረጆች ለመንጠቅ የጥቃት ዘመቻ መክፈቱ ይታወሳል። ኪዳል ከተማ ሰሜን ማሊን ገንጥሎ ነፃ ለማውጣት የሚዋጋው የዚህ ቡድን ጠንካራ ይዞታ ሆና ቆይታለች። የመንግስቱ ቃል አቀባይ ሲናገሩ ጦር ኃይሉ እንደገና ራሱን እያደራጀ መሆኑን ገልጠው መንግስት በአገሪቱ ሉዓላዊነት ላይ የማያወላውል አቋም እንዳለውም አስገንዝበዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የታይላንድ ጦር መፈንቅለ መንግስት አካሂዶ ሲያበቃ ዛሬ በይፋ የሀገሪቱን አመራር ወስዷል። አዛዦቹ ከትናንት በስቲያ ወታደራዊ ህግ ደንግገው እንደነበረ ይታወሳል። ወታደሮቹ የመንግስት ባለስልጣናቱን በቁጥጥር ስር አውለው የመገናኛ ብዙሀኑንም ነጻነት ገድበውታል። ባንኮክ ታይላንድ የሚገኘው የቪኦኤ ዘጋቢ ስቲቭ ኸርመን የላከው ዘገባ አለ። ሶሎሞን አባተ ያቀርበዋል። አሁን ወታደሮቹ ባንኮክ ቤተ መንግሥት ውስጥ ናቸው። የታይላንድ ጦር አዛዥ ፕራዩት ቻን ኦቻ በሌሎች የኃይል አዛዦች ታጅበው ዛሬ ከቀትር በላይ በቴሌቪዥን መግለጫ ሲሰጡ ሰራዊቱ ሲቪሉን መንግሥት ገልብጦ ሥልጣን መያዙን ተናግረዋል። አሁን የንጉሠ ነገሥቱን መንግሥት የሚያስተዳድሩት ወታደሮችና ፖሊሶች ናቸው ብለዋል። ጀነራሉ የሚሉት የዚህችን አገር አመራር መጨበጥ አስፈላጊ ሆኖ አግኝተነዋል ነው። መረጋጋትና ስርዓት አስፍነው የፖለቲካ ማሻሻያዎችን በማድረግ እንደሚገፉም ተናግረዋል። በጦሩ ዋና አዛዥ የሚመራ ብሔራዊ የሰላምና የስርዓት አስከባሪ ምክር ቤት መቋቋሙንም የሰራዊቱ ቃል አቀባዮች ተናግረዋል። ኩዴታውን ተከትሎ አዲሶቹ ወታደራዊ መሪዎች የገለበጡትን የሞግዚት አስተዳደር መንግሥት ባለሥልጣናትና የተቀናቃኞቻቸውን መሪዎች ይዘው አስረዋል። ዘግየት ብሎ ደግሞ የቀሩት የሞግዚት መንግስቱ ካቢኔ አባላትና ተጠባባቂው ጠቅላይ ሚኒስትር እጃቸውን ባንኮክ ለሚገኘው የሰራዊቱ ጠቅላይ እዝ በአስቸኳይ እንዲሰጡ የሚያዝ አዋጅ ወጥቷል። ሰሞኑን የመንግስቱ ተቃዋሚዎችም ደጋፊዎችም ሰልፎች ይወጡባቸው የነበሩ ሁለት ዋና ዋና አደባባዮች ላይ ወታደሮች ኃይል የታከለበት ወረራ አካሂደው ሰልፎቹን በትነዋል። የሰልፉን መሪዎች አስረዋል። ከምሽቱ አራት ሰዓት እስከ ማለዳው 11 ሰዓት የሚጸና የሰዓት እላፊ ገደብም ጥለዋል። የሀገር ውስጥ ቴሌቪዥንና ራዲዮ ጣቢያዎች ስርጭቶቻቸውን እንዲያቋርጡ ታዘዋል። የውጭ ስርጭቶችም እንዲሁ እንዲስተጓጎሉ ተደርጓል። አሁን ያለ ችግር እየሰራ ያለው የህዝብ መገናኛ ዘዴ ኢንተርኔት ብቻ ነው። የመንግስቱ ደጋፊ የሆኑ ቀይ ለባሽ ሰልፈኞች የአደባባይ ተቃውሟቸውን ቢያቋርጡም በኢንተርኔት ግን የተጋጋለ ትግል እያካሄዱ ነው። በሌላ በኩል ደግሞ የሞግዚቱ መንግስት ተጻራሪዎች አስተዳደሩን ለማስወገድ ብቸኛው አማራጭ መፈንቅለ መንግስቱ እንደሆነ በመናገር ድጋፋቸውን ለወ ወታደሮቹ ሰጥተዋል። ታይላንድ ከዛሬው ጋር ባለፉት 82 ዓመታት ውስጥ 19 የመፈንቅለ መንግሥት እንቅስቃሴዎች ወይም ሙከራዎች ተካሂደውባታል። በመጨረሻም ቻይና ውስጥ የብሔረሰብ ክፍፍል ባለባት ዥንዥን ክፍለ ሀገር መዲና ሕዝብ በሚበዛበት ገበያ ውስጥ የቦምብ ጥቃት ደርሶ 31 ሰዎች መገደላቸውን የመንግሥቱ ዜና አገልግሎት ዘግቧል። ሩምኪ ከተማ መሀል በሚገኝ ገበያ ሁለት መኪናዎች ህዝብ መሀል በረው ከገቡ በኋላ በደረሰው ፍንዳታ ዘጠና ሰዎች መቁሰላቸውንም ሺንዋ ዘግቧል። እማኞች ሲናገሩ ከአንደኛው መኪና ውስጥ ፈንጅ ሲወረወር አይተናል፣ ተከትሎም ፍንዳታዎች ተሰምተዋል ብለዋል። ሺንዋም አንደኛው መኪና መፈንዳቱን ዘግቧል። የቻይናውን ፕሬዚዳንት ዢ ጂንፒንግ ጥቃቱን ተከትሎ በሰጡት መግለጫ ሽብርተኞች ብርቱ ቅጣት ያገኛሉ ማለታቸው ተሰምቷል። ስለ ፍንዳታው ኃላፊነት የወሰደ ወገን የለም። አድማጮች፣ ዜናው አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፕሮግራማችን በሃያ ሁለትና በሃያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳይት ላይ ይተላለፋል። ተከታተሉን። አስተናጋጆቻችሁ እኔ ቆንጆ ታዬና አዲሱ አበበ። አሁን አብይ ርዕስ የሶማሊያ ነውጠኛው ቡድን አልሸባብ በመንግስቱና ሲቪሎች ላይ ጥቃት የሚያደርሱ ተጨማሪ ተዋጊዎችን ልኬ ጦርነቱን ወደ ጎረቤት ኬንያ አዛውረዋለሁ ሲል ዛተ። ቡድኑ በኬንያ የሚገኙ ሙስሊም ማህበረሰቦችም በውጊያው እንዲቀጥሉ ጥሪውን አስተላልፏል። በሌላ በኩል የሃይማኖት ጦርነቱ አሜሪካ ደርሶ አንድ ቀን የሙስሊም ሰንደቅ ዓላማ በዋሽንግተን ይውለበለባል ሲል አንድ የነውጠኛው ቡድን መሪ ዛሬ ከዚህ ቀደም ያልተለመደ ዛቻ ሰንዝሯል። ሙሐመድ ዩሱፍ ለአሜሪካ ድምጽ ከናይሮቢ ያጠናቀረው ዘገባ አለ፤ ሶሎሞን ክፍሌ ያቀርበዋል። አልሻባብ ባለፈው ሳምንት ሰኞ ሰሜን ምስራቅ ግዛት ውስጥ በሶማሊያ ድንበር አቅራቢያ በአንድ የኬንያ ወታደሮች ኮንቮይ ላይ ጥቃት አድርሶ በትንሹ አስር ያህሉን ገድሏል። የነውጠኛው ቡድን ተዋጊ ኃይሎች አዛዥ ፍዋድ መሐመድ ሐላፍ ዛሬ ሶማሊያ ከተማ ባርዴር ውስጥ ሲናገር ጥቃቱን ያደረሱት ኬንያ ውስጥ ያሉ ወጣቶች ናቸው ብሏል የኬንያ ወጣቶችን አሰልጥነናል ወደ ሀገራቸው መልሰን እንልካቸዋለን ነበር ያለው ፍዋድ መሐመድ ሐላፍ የነውጠኛው ተዋጊዎች አዛዥ አክሎም ሰኞ ዕለት ልከን ወታደሮቻችሁን የገደሉት በደል የፈጸማችሁባቸው ናቸው ተጨማሪ ወጣቶች እንልካለን ብሏል እንደ አውሮፓን ዘመን አቆጣጠር በ2011 ዓ ም የወጣ አንድ የተባበሩት መንግሥታት ድርጅት ሪፖርት አልሻባብ 500 የሚሆኑ የኬንያ ወጣቶችን በተዋጊነት መልምሏል ይላል። ከዚያን ጊዜ ወዲህ የኬንያ ፖሊስ ወደ ግዛቱ የተሻገሩ በደርዘኖች የሚቆጠሩ ተጠርጣሪ ምልምሎችን ይዞ አስሯል። መርማሪዎች እንዳስታወቁት በቅርቡ ናይሮቢ ውስጥ በአንድ የመንገደኞች ማመላለሻ አውቶቡስና ሸማቾች በብዛት በሚርመሰመሱበት የገበያ ስፍራ ላይ የደረሱ ሁለት ጥቃቶች የተካሄዱት በኬንያውያን ወጣቶች ነው። ትላንት ረቡም ፍርድ ቤት የቀረበው ዋርጉ ሳር የተባለ የ18 ዓመት ወጣት ኬንያዊ አውቶቡሱ ላይ ፈንጂ በመቅበር ክስ ተመስርቶበታል። የአልሻባቡ ፉዋድ መሐመድ ሐላፍ የኬንያ መንግሥት ለተጨማሪ ጥቃቶች እንዲዘጋጅ ዛሬ አስጠንቅቋል። ጋላ መርከቡ ለመታገት በሴቶችና ወጣት ወንዶች አጥፍቶ ጠፊ ጥቃቶች ሊወጓችሁ ለተነሱ ተጨማሪ ሙስሊሞች ጥቃት ዝግጁ ሁኑ እያልን እየነገርናቸው ነው ነበር ያለው ሐላፍ። እንደተዘገበው የኬንያ ተዋጊ ጀት አውሮፕላኖች የአፍሪካ ኅብረት በቡድኑ ላይ ከከፈተው የማጥቃት ዘመቻ ጋር በተያያዘ የአልሻባብን ጠንካራ ምሽጎችና ማሰልጠኛ ካምፖች ባለፈው ሳምንት ደብድበዋል። የኬንያ ኃይሎች እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የሶማሊያን ድንበር አቋርጠው የገቡትም ቡድኑን ለማሳደድ ሲሆን ከዚያ ጊዜ ወዲህ ጀምሮ ሀገሪቱ ውስጥ የእጅ ቦምብ፣ የተቀባሪ ፈንጅና የጠመንጃ ጥቃቶች ተበራክተዋል። ከጥቃቶቹ ሁሉ በዋናነት የሚጠቀሰው ግን የአልሻባብ ነውጠኞች በናይሮቢ ዌስትጌት የገበያ ማዕከል ላይ ያደረሱትና ከ60 በላይ ሰዎች የገደሉበት መሆኑ ይታወቃል። የኬንያ የጸጥታ ጥበቃ ባለሥልጣናት ባለፈው ወር በአሸባሪዎች በደጋፊዎቻቸውና ሕገ ወጥ ባሏቸው ስደተኞች ላይ በከፈቱት ዘመቻ ብዙዎችን ይዘው አስረዋል፣ ከሀገርም አባረዋል። በተለይ ኢስትሌ እየተባለ በሚጠራው የናይሮቢ አካባቢ የተካሄደው ዘመቻ በሶማሊያውያን ላይ ብቻ ያነጣጠረ ነው ሲሉ የመብት ተሟጋች ቡድኖች ተቃውሟቸውን አሰምተዋል። ይህ በእንዲህ እንዳለ ፉዋድ ሾንጎሌ የተባለው የነውጠኛው ቡድን አንጋፋ መሪ በዛሬው ያልተለመደ ዛቻው የሃይማኖቱን ጦርነት ወደ አሜሪካ ለማድረስና አንድ ቀን የሙስሊም ሰንደቅ ዓላማውን በዋሽንግተን ዲሲ እንደሚያውለበልብ አስጠንቅቋል። አሶሲኤትድ ፕሬስ ከሞቃዲሾ ስለዚሁ እንደዘገበው ፉዋድ በአማጽያኑ ራዲዮ በተላለፈ ንግግሩ የአልሻባብ ተዋጊዎች የሃይማኖት ጦርነቱን ወደ ኬንያና ዩጋንዳ ከዚያም በእግዚአብሔር ፈቃድ ወደ አሜሪካ ያዛውሩታል ብሏል። የዩናይትድ ስቴትስ ባለሥልጣናት ጽንፈኛውን ተዋጊ ቡድን ለመቀላቀል ከአሜሪካ ወደ ሶማሊያ የሄዱ ሶማሊያ አሜሪካውያን የሽብር ጥቃት ለማድረስ ተመልሰው ወደ አሜሪካ ሊገቡ ይችላሉ ሲሉ ፍራቻቸውን ከረጅም ጊዜ በፊት ገልጸዋል። አንጋፋ የአልሻባብ መሪዎችም ከዚህ ቀደም በይፋ ወጥተው በዩናይትድ ስቴትስ ላይ ጥቃት ለማድረስ የዛቱበት ጊዜ የለም። በተያያዘ የሶማሊያ ዜና የሀገሪቱ ወታደራዊ ፍርድ ቤት እንደ አውሮፓውን ዘመና አቆጣጠር ከ 2011 ዓ ም ጀምሮ ፍርድ ቤቶቹ ካላቸው ሕጋዊ ሥልጣን ወይም ከዓለም አቀፉ ትክክለኛ የፍርድ ሂደት ደረጃ በታች በብዙ መቶች በሚቆጠሩ ዜጎች ላይ ብይን ሰጥተዋል ሲል ሁመን ራይትስ ዋች ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ባወጣው ሪፖርት አስታውቋል። ጉዳያቸው በጦር ፍርድ ቤት በመታየት ላይ ያሉ ተከሳሾች ፋይልም ወደ መደበኛ ሲቪል ፍርድ ቤቶች እንዲዛወር ጠይቋል። እጅግ አስፈላጊ የሆነውን የሶማሊያን የፍትህ ተቋም አሰራር ለማሻሻል የሚረዱ ዓለም አቀፍ ለጋሾችም የወታደራዊ ፍርድ ቤቶችም አሰራር መሻሻል እንደሚኖርባቸው ቸል ማለት አይገባቸውም ሲል ሁማን ራይትስ ዋች አስገንዝቧል። ባለ 33 ገጹ የሰብአዊ መብቶች ተሟጋች ድርጅት ሪፖርት በመጨረሻም ፕሬዚደንት ሐሰን ሼክ በወታደራዊ ፍርድ ቤቶች የሚተላለፈውን የሙት በቃ ብይን በአስቸኳይ እንዲያስቆሙ ጥሪ አስተላልፏል። የሶማሊያን ፍትህ ተቋማት የማሻሻሉ ተግባር ጊዜ ሊፈጅ እንደሚችል ያስታወሰው የሁማን ራይትስ ዋች ሪፖርት አሁኑኑ ግን ጠቃሚ እርምጃዎች ሊወሰዱ እንደሚችሉ አሳስቧል። በሶማሊያ የጦር ፍርድ ቤቶች ማየት የሚገባቸውን የወታደሮች ጉዳይ ይመልከቱ፣ የሲቪሉም እንዲሁ ይላል ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት ሁማን ራይትስ ዋች በሪፖርቱ። የዕለቱን አብይ ርዕስ ነው ያደመጥነው። ወደ መጽሔቱ እንገባለን። ባለፉት ሳምንታት በኦሮሚያ የተለያዩ ክፍሎች ተቀስቅሶ በነበረው የተማሪዎች ተቃውሞና በተከተለውም ሁከት ምክንያት ከታሰሩት አንዳንዶቹ የተፈቱ ቢሆንም ዛሬም እስሩ ቀጥሏል ሲሉ አንድ የኦሮሞ ፌዴራላዊ ኮንግረስ የአመራር አባል ገልጸዋል። በመጪው ቅዳሜ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የጠራው ሰልፍም ዓላማው የኢትዮጵያ ሕዝብ የመንግሥትን የግድያና እስራት እርምጃ በአንድነት የሚቃወምበት መድረክ መሆኑን ተናግረዋል። በሌላ በኩል የመንግስት ኮሚኒኬሽንስ ባለሥልጣን የኦሮሞ ተማሪዎች ተቃውሞ ሕጋዊ መሆኑን ጠቅሰው ከእንቅስቃሴው በስተጀርባ ግን እሳቸው የቀለም አብዮት የሚሉትን የሚያራምዱ ሊኖሩ እንደሚችሉ ለአገር ውስጥ መገናኛ ብዙሃን ገልጠዋል። መለስካቸው አማሃ ዝርዝሩን ልኳል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዋና ጸሐፊ አቶ በቀለ ነጋ ዛሬ ለቪኦኤ እንዳስታወቁት በአሁኑ ጊዜ በኦሮሚያ ክልል ቀደም ሲል በተለያዩ ዩኒቨርሲቲዎች ሁለተኛና አንደኛ ደረጃ ትምህርት ቤቶች እንዲሁም በአንዳንድ ከተሞች ተቀስቅሶ የነበረው በሳቸው አባባል እንቅስቃሴዎች ቆመዋል። መንግስትም በጸጥታ ኃይሉ በኩል ዜጎችን የማዋከብና የማሰር ስራውን ቀጥለዋል ብለዋል። በሌላ በኩል ደግሞ ታላላቅ ባለስልጣኖችን ያካተቱ ቡድኖች በተለያዩ የኦሮሚያ ከተሞች እየተዘዋወሩ ለማረጋጋት ሙከራ እያደረጉ መሆናቸውንም ገልጸዋል። የማረጋጋቱን ስራ ተከትሎ ግን እስራት በዜጎች ላይ ይፈጸማል ሲሉ በምሳሌ ያስረዳሉ። አፈ ጉባኤው አቶ አባዱላ ገመዳ ሕዝብ ሰብስበው የማረጋጋት ንግግር በሚያደርጉበት ወቅት የሚናገር ሰው ጠፍቶ ብናገር ምንም አታረጉኝም ወይ ብላ አንዲት መምህር ሀወኒ መላኮ የምትባል ጥያቄ አቅርባ ምንም አቶኝም ብለዋት፣ ጥያቄ ጠየቀች። ይቺ መምህር ሰውየው ከዛ ከተንቀሳቀሱ በኋላ ዛሬ ነጆ እስር ቤት ላይ ነው ያለችው። ይሁን እና አቶ በቀለ በወለጋ ከነቀምቴ እስከ ግንቢ በደቡብ ኦሮሚያም እስከ መዳወላቡ ድረስ የታሰሩ ሰዎች የተፈቱ መሆናቸውን መረጃዎች እንዳላቸው አልሸሸጉም። እርግጠኛ የሆኑባቸውንም ይዘረዝራሉ። አዎ የተፈቱ ሰዎች አሉ ተፈተው የተለቀቁ ለምሳሌ፣ የእኛ አባሎች ከግንቢ ተፈተዋል፣ ከነቀምቴ ተፈተዋል። ዞን ላይ ያሉ አባላቶቻችን ማለት ነው። ከሆሮ ተፈተዋል። ነገር ግን አምቦ ላይ በእስር ላይ አሉ፣ ነጆ ላይ በእስር ላይ አሉ፣ ሀዋ ገላን ላይ፣ ተጆ ከተማ ላይ በእስር ላይ አሉ፣ አኖ ላይ በእስር ላይ አሉ፣ ጀሬ ላይ በእስር ቤት አሉ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን ለአገር ውስጥ ጋዜጠኞች በቅርቡ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የተማሪዎች ጥያቄ ተገቢ እንደሆነ እንደሆነና እንቅስቃሴውም የቀለም አብዮት ነው ተብሎ ባይጠራም ከእንቅስቃሴው በስተጀርባ የፖለቲካ ጥቅም ለማግኘት የተሰለፉ ለመኖራቸው ግን የሚጠራጥሩ አይመስሉም። የቀለም አብዮት ሽፋን ይጠቀማል። በትክክል ግን ደግሞ በአንቀሳቃሾቹ መሰረታዊ ዲዛይን መሰረት የሚሄድ ጉዳይ ይኖረዋል። አብዛኛውን ተማሪ ከወሰን ነው አጀንዳ ቀለማዊት አደለ ወጥተዋል፣ መውጣቱን ሰምተዋል። በዚህ ምክንያት ግርታ እንዲሆን ተብሎ እንዲፈጠር ያደረጉ አካላት አሉ። እነዚህን መሰረት አድርገው መደመጥ ፈልገዋል። ስለዚህ መደመጥ መጠየቅ መብታቸው ብናል ማለት ነው። በዚህ ውስጥ ግን እውቀት ለማነሳሳት የሚፈልጉ ሀይሎች የሉ ወይ ከተባለ ግን አለ። አቶ በቀለ ነጋ እንደሚሉት እሳቸው በግላቸውም ሆነ ድርጅታቸውም የሚቃወመው መንግስት ተደረጉ የሚባሉ ሰልፎችን ተከትሎ የሚወስደው እርምጃ ህገወጥ ከመሆኑም በላይ ዘላቂ መፍትሄ እንዳልሆነ ያስገነዝባሉ። ሰልፉ ህገ መንግስታዊ ነው ተብሎ ባለስልጣናት አምነውበታል። ህገ መንግስታዊና ህጋዊ ከሆነ ደግሞ ሰው ማሰር ምን አመጣው? ሰውም ማጉላላት ምን አመጣው? መፈረጅ ምን አመጣው? ይሄ የመፈረጅ አካሄድ ለኢህአዴግም አይበጅም፣ ለህዝብም አይበጅም። ምናልባት ለተወሰነ ጊዜ ከርቸን ላይ አቆይቶ ነገሩን ጸጥ ማሰኘት ይቻል ይሆናል እንጂ ከህዝብ ልብ ውስጥ ያለውን ቅሬታና ጥላቻ አያስወግድም። በቅርቡ በኦሮሚያ ክልል ተነስቶ የነበረው ተቃውሞ መንስኤው የአዲስ አበባ ከተማና በአካባቢዋ የሚገኙ የኦሮሚያ ከተሞችን ያስተሳስራል የተባለው የልማት እቅድ ይሁን እንጂ በአንዳንድ የኦሮሚያ ከተሞች ከሌሎች የኢትዮጵያ ክፍሎች መጥተው የሚኖሩ ዜጎችንም ኢላማ አድርገው ነበር ይባላል የሚል ጥያቄ አንስቻላቸው ነበረ። አቶ በቀለ ነጋ ጉዳዩን ባያስተባብሉትም ይህን የሚያደርጉት ግን የገዢው ፓርቲ ሹማምንት እንደሆኑ ለማመልከት ይመስላል። በአሁኑ ጊዜ በግንቢ ከተማ እንዲህ አይነት ድርጊት ከተፈጸመባቸው ንጹሐን ዜጎች የተዘረፈው ንብረት የተገኘው በግንቢ ከተማ 03 ቀበሌ ምክትል ሊቀመንበር ቤት እንደሆነና በአሁኑ ጊዜ በፖሊስ ቁጥጥር ስር እንደሆነ አረጋግጠዋል። በመጪው ቅዳሜ በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክም የተዘጋጀው የተቃውሞ ሰላማዊ ሰልፍ ዓላማው ይህንን ልዩነት ማስቀረትና የመላው ኢትዮጵያ ሕዝብ ችግሮች ላይ ማተኮር እንደሆነም ጠቁመዋል። አሁን የደረስንበት ደረጃ የኢትዮጵያ ሕዝብ አንድ ሆኖ እንደ መድረክ ትግሬውም፣ አማራውም፣ ኦሮሞውም፣ እጅ ለእጅ ተያይዞ ያለው ችግር ምንድን ነው ነው ይህን ግዙፍ ዝሆን የሚያህል ችግራችንን በጋራ ለመፍታት ግድያ ይቁም፣ እስራት ይቁም በሰላማዊ መንገድ ለወጣና ሰላማዊ ጥያቄ ላቀረበ ልጅ ጥይት መልስ አይሆንም። ይህን አቁሙ ነው የምንለው። ዘረፋ ይቁም፣ ሙስና ይቁም፣ ተጠያቂነት ይኑር ነው ብለን የምንጮኸው። መድረክ ይህንን በመጪው ቅዳሜ ግንቦት 17 ቀን በተለምዶ ግንፍሌ ከተባለው የአዲስ አበባ ከተማ አካባቢ ለሚነሳው ሰልፍ ከአዲስ አበባ አስተዳደር እውቅና ለማግኘት ረዥም ጊዜ እንደፈጀበትና አስቸጋሪ ውጣ ውረድ እንዳጋጠመውም አቶ በቀለ ነጋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀጣዩ ዘገባ ደግሞ ፕሬዚደንት ባራክ ኦባማ ቦኮ ሃራም የተባለው ጽንፈኛ እስላማዊ ቡድን ባለፈው ወር ናይጄሪያ ውስጥ የጠለፋቸውን ከ270 በላይ የሚሆኑ ሴት ተማሪዎችን በመፈለግ ጥረት ለመርዳት ሰማንያ የአሜሪካ ወታደራዊ ሰራተኞችን ወደ ቻድ ልከዋል። ወታደሮቹ የተጠለፉትን ልጆች የሚፈልጉትን ድሮኖች ወይም ሰው አልባ ተዋጊ አውሮፕላኖችን ይረዳሉ። የቦኮ ሀራም እንቅስቃሴ የአካባቢውን ሀገሮች ደህንነት ማወኩ ያሳሰባቸው የቻድና የካሜሩን ፕሬዝደንቶች በዛሬ ዕለት ውይይት አድርገዋል። በሌላ በኩል ደግሞ ከቦኮ ሃራም የጠለፋ ተግባር ያመለጠችው አንዲቷ ልጅ በዩናይትድ ስቴትስ የምክር ቤት አባላት ፊት ቀርባ ስለ ገጠማት ሁኔታ ገልጻለች። ጄፍ ሰልዲን ከዩናይትድ ስቴትስ የመከላከያ ሚኒስቴር፣ ሲንዲ ሴን ደግሞ ከካፒቶል ሂል ከዩናይትድ ስቴትስ ምክር ቤት የላኳቸው ዘገባዎች ዝርዝሩን ይዘዋል። ሄኖክ ሰማግዜር ያቀርባል። በቻድ የሚሰማሩት የዩናይትድ ስቴትስ ወታደሮች ሰው አልባ አውሮፕላኖችን የማብረር ኃላፊነት እንደተሰጣቸው የዩናይትድ ስቴትስ የመከላከያ መስሪያ ቤት ባለሥልጣናት ይፋ አድርገዋል። ወታደሮቹ ወደ ቻድ ያመሩት ሰው አልባ አውሮፕላኖቹን ከአሜሪካ አስነስቶ ማብረር ጠቀም ያለ ወጪ ስለሚያስወጣ ወጪ ለመቀነስና የተሟላ ፍለጋ ለማካሄድ እንደሆነ የዓለም አቀፍ ደህንነት ባለሙያው ቲም ብራውን ለቪኦኤ ገልጸዋል። ሰፋ ያለ አካባቢን ለመሸፈን ታስቦ ሊሆን ይችላል። ምናልባት ልጃገረዶቹን ለማስለቀቅ ዘመቻ ማካሄድ ካስፈለገ የምድር ጦሩን ዘመቻ ለማስተባበር እና በቀጥታ በመሳተፍ ሊረዱም ይችላሉ። ፕሬዚዳንት ባራክ ኦባማ ለህዝብ ተወካይ የኮንግረስ አባላት በላኩት ደብዳቤ በናይጄሪያው አማጺ ቡድን ቦኮ ሀራም ታግተው የሚገኙትን 276 ልጃገረዶች ለማስለቀቅ የሚረዱ ወታደሮችን ማሰማራታቸውን ገልጸዋል። ቦኮ ሀራም በናይጄሪያ የተለያዩ ጥቃቶችን በመሰንዘር የሀገሪቱን ጸጥታ ሲያውቅ ጉዳት ሲያደርስና በርካቶችን ሲገድል መቆየቱ ይታወሳል። ይህ ሁኔታ ይላሉ፣ የዓለም አቀፍ ደህንነት ባለሙያው ቲም ብራውን፣ የናይጄሪያ ሰራዊትን ድክመት ያጋለጠ ነው። እነዚህ አማጽያን አንድ ሀቅ ግልጥ አድርገው እያሳዩን ነው እኮ የናይጄሪያ ሰራዊት እንኳ ስራቸውን ሊሰሩ በጉንጫቸው መስቲካ እያላመጡ መጓዝ እንኳ ይከብዳቸዋል። ይባስ ብሎ በሙስና የተዘፈቁ ናቸው። የዩናይትድ ስቴትስ ወታደሮች በቻድ ከሚገኘው የዩናይትድ ስቴትስ የድሮን ጣቢያ አውሮፕላኖቹን በማስነሳት ፍለጋቸው እንደሚያጠናክሩ ባለሙያዎች ገልጸዋል። በዛሬው ዕለት ቦኮ ሀራም በናይጄሪያ የሚፈጽማቸው የሽብር ጥቃቶች በአካባቢው ሀገሮች ጸጥታ ላይ የሚኖረውን አንድምታ አስመልክቶ ለመወያየት የቻድና የካሜሩን ፕሬዝዳንቶች ተገናኝተው ተወያይተዋል። የካሜሩኑ ፖል ቢያና የቻዱ ኢድሪስ ዴቢ በተለይ ቦኮ ሀራም የሚገለገልባቸው መሳሪያዎች በቻድ በኩል ከሊቢያ የመጡ ናቸው የሚለውን የደህንነት መረጃ አስመልክቶ ውይይት አድርገዋል። የሁለቱ መሪዎች ውይይት በፓሪስ ቦኮ ሀራምን ለመዋጋት የፈረሙትን ስምምነት በማጠናከር ላይ ያተኮረ እንደነበር የካሜሩን ጦር ቃል አቀባይ ኮሎኔል ዲዲየር ባጄክ ለቪኦኤ ገልጸዋል። ወንድሞቻችንና እህቶቻችን በየእለቱ ሽብር መንዛትና ዜጎች ተሸማቀው በስጋት እንዲኖሩ ሌት ተቀን በሚሰሩ ቡድኖች ሲጎዱ እጆቻችንን አጣጥፍን መቀመጥ አንችልም። መንፈሳዊነትን ለእንዲህ አይነት እኩይ ተግባር መዋል ተቀባይነት የለውም። በናይጄሪያ በተደጋጋሚ በቦኮ ሀራም የሚደርሱ የሽብር ጥቃቶች በዓለም አቀፉ ማኅበረሰብ ግንዛቤ እየፈጠሩ መጥተዋል። በተለይም 276 ልጃገረዶቹ ከተጠለፉ ወዲህ፣ በዛሬው ዕለት በዩናይትድ ስቴትስ ኮንግረስ ፊት አንዲት ከቦኮ ሀራም ጠለፋ ያመለጠች ልጃገረድ ቃሏን ሰጥታለች። ዴብራ ፒተር ታሪኳን ለአሜሪካ የሕዝብ ተወካዮች ስትነግር ሦስት ታጣቂዎች አባቷንና ወንድሟን ከፊት ለፊቷ መግደላቸውን፣ ለዚህም ምክንያቱ የክርስትና እምነት ተከታይ መሆናቸውን ገልጻለች። ዴብራ ተወልዳ ካደገችበት የቺቦክ መንደርም በቦኮ ሐራም የተጠለፉት ልጃገረዶች በሰላም እንዲለቀቁ እርዱም ብላለች። የምጠይቀው ወታደሮች በመላክ ሴት ልጆቹን በሰላም እንዲያስለቅቋቸው ነው። ቤተሰቦቻቸው የተገደሉባቸው ደግሞ ለትምህርት ወደዚህ ይምጡ ላለሁ ዴብራ አሁን በቨርጂኒያ ግዛት እየተማረች ነው። በናይጄሪያ የሚገኙ ልጃገረዶች ግን ዛሬም ወደ ትምህርት ቤት የሚሄዱት በከፍተኛ ስጋት ነው። አድማጮች ፕሮግራማችን እስከ አራት ሰዓት ይቀጥላል። ዜና፣ የዜና ትንታኔ ነው የሰማችሁት። ከእናንተ ያገኘናቸው አስተያየቶች አሉ። በነጻው ተዘዋዋሪ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ስልክ ላይ ከተዋቸዋቸው አስተያየቶች እነዚህን ለአሁኑ መርጠናል። ሄሎ ቪዎች እንደምናችሁ ደህና ናችሁ ሆይ በዛሬ ግንቦት ሀያ ሁለት ሺ አስራት ስንበመጮቹ አቆጣጠር ስለ አዲስ አበባ ማስተር ፕላን አንድ እንግዳ አቅርባችሁ ከዚ በፊት ይጠይቃችሁ ነበረ ዶክተር ግዛቸው ቴሶ ይባላሉ መሰለኝ እሳቸው በሰጡት አስተያየት ላይ። ሌላው ደግሞ እንደዚሁ አስተያየት የሰጡት በእሳቸው ንግግር ላይ አቶ ጉቱ የሚባሉ ናቸው። በዛሬው ቀን አስተያየታቸውን የሰጡት ስለ ፊንፊኔ ነው። በሚናገሩበት ጊዜ አንዳንድ የኦሮሞ ተወላጆች በዛን ጊዜ የነበሩት ተሰደው ወደ አሪፊ ወደ ባሌ ወደ ወለጋ ወደ መሳሰሉ ቦታዎች ተበትነዋል ብለዋል። በእውነቱ እንደዛ አልተበተንም። እኔም የነኛ የልጅ ልጅ ነኝ። ለማወቅ ከተፈለገ እኔ የባሻ ኦሪቾ የልጅ ልጅ፣ አያቴ ሞያ አቦ የሚባል አርባ ጉጎ አካባቢ የኖሩ ሰው ናቸው። ወደ አንዱ ቦታ ወደ ዘመዶቻቸው ወይም ወደ ሀገራቸው ሄዱ እንጂ አልተሰደዱም። በእውነቱ አንዳንድ ጊዜ ለኦሮሞ ህዝብ ተቆርቋሪነን እያልን የምናወራ ወሬ ሁሉ የሚጥም አይደለም ደግሞ ሁለተኛ ፊንፊኔ የሚለው ነገር ዛሬ እኮ በአዲስ አበባ አስተዳደር ነዋሪው ነው እንጂ ስም የሚወስነው እኛ አይደለም። ያንን ነዋሪ በአምስት ሚሊዮን የሚቆጠር ህዝብ ነጻነት ማሳጣት ይመስለኛል። ሀሎ የአማርኛ ፕሮግራም አዘጋጆ ሰላም፣ እንደምን አላችሁ? አበበ ጋዜጠኛ እንደመሆኑ መጠን ሙያውን በአግባቡ አልተጠቀመበትም። ይልቁንስ እጅግ ዝቅ ነው ያደረገው የእሱን ብቻ ሳይሆን የሌሎችን ባለሙያም ዝቅ አድርጎታል። ባለፈው ትላልቅ ሰዎች በተሰበሰቡበት ተመሳሳይ በቃ የጩኸት ድምፅ አሰማ። አሁንም ኦባማ ንግግር በሚያደርግበት ሰዓት ተመሳሳይ እንደዚሁ ድምጽ ነው ያሰማው። ኦባማም ሀሳቤን አቋረጥ ግብኝ አለው። አሜሪካኖች ጊዜና ሰዓት ተመጥኖ ነው የሚሰጣቸው ኦባማ ስለ አሜሪካን ህዝብ እንጂ ስለ ኢትዮጵያ ምንም የሚያገባው ነገር የለም። ምክንያቱም ኢትዮጵያ የአሜሪካን ቅኝ ግዛት አይደለችምና። እንደ እኔ ግን ስብሰባ እየመረጥክ ቱግ ማለቱ ምንም ፋይዳ የለውም። በጭራሽ ምንም አይነት ለውጥም ሊያመጣም አይችልም። ስለዚህ በዚህ አይነት ግን እኛንም ጨምረህ አታሳፍረን። ሌሎች የአንተ ባለሙያዎች ጓደኞቼንም ማሳሰሩም ጥሩ ነገር አይደለም። ሙያን በአግባቡ ተጠቀምበት። ዳኛው ነ ይከሲያጥል አመሰግናለሁ። አስተያየት የላካችሁልን ሁሉ እናመሰግናችኋለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጊዜው እርግጥ ሙዚቃ ማሰሚያ ነበር። ቢሆንም ዛሬም አንድ ቀዳሚ ጉዳይ አለን። በአፍሪካ እግር ኳስ ከዴምባባ ተሳሳትኩ፣ አባባሉ ስሙን እሺ የበረታው ነው። በስፖርቱ ዘርፍ እና ከሳሙኤል ኤቶ ድምቁ ወይም የሚበልጠው አጥቂ ማን ነው ብለው ያስባሉ? ይ እንግዲህ ለእኔ አይደለም ለአንተ ልትመልስ ትችላል። ለእኔ ሲሆን ነው የሚከብደው። በዚህ ጥያቄ ግን አንዳንዶች ታዲያ ከሁለቱም ሳላዲን ሰኢድ ይበልጣል ብለው ያስባሉ። የተሳሳቱ ይመስሎታል? ቪኦኤ አማርኛ፣ ትግርኛ፣ አፋን ኦሮሞ ሞባይል እና የዴስክቶፕ ሳይቶች ላይ ምርጥ የሚባለውን የአፍሪካ በረኛ፣ አማካይ፣ አጥቂና ተከላካይ ነጥለን በማውጣት የአፍሪካ የ2014 ዓ.ም ከዋክብት የእግር ኳስ ቡድን ምን ሊመስል እንደሚችል እንመልከት። ድምፅ በዌብሳይታችንና በፌስቡክ ገጻችን ላይ መስጠት ተጀምሯል። በዚህም ሁለት ኢትዮጵያውያን የእግር ኳስ ተጫዋቾች ለቪኦኤ የአፍሪካ እግር ኳስ ከዋክብት ፍክክር ቀርበዋል። ባለፉት ጥቂት ቀናት በዌብሳይት በተሰጠ ድምፅ ለኢትዮጵያውያኑ ተጫዋቾች ከኢትዮጵያውያን የተሰጡ ድምፆች አነስተኛ ሆነው ቆይተዋል። ምን ነው ለመሆኑ ታዲያ ኢትዮጵያውያኑ ተጫዋቾች እንደነ የሀያ ቱሬን ከመሳሰሉ የዓለም ምርጥ እግር ኳስ ተጫዋቾች ጎን ተሰልፈው የመጫወት ብቃታቸው ወይም የመጫወት ብቃት አላቸው ብለው ያምናሉ? እርስዎ ይችላሉ። አዎ የሚል ሀሳብ ካለዎት ታዲያ ለምን ይመስሎታል፣ በድምፅ አሰጣጡ ኢትዮጵያውያኑ ኳሰኞች እንዲህ ወደ ኋላ እየቀሩ ያሉት? እርስዎ ራሶስ ምርጫውን አኑረዋል? ድምፅ ሰጥተዋል? ሀሳቡን ያስፍሩ። ውሳኔ የሚያሳርፉ እንግዲህ እርስዎ። ሀሳቡን እስከ ያስተካክሉ ድረስ እኛ ደግሞ ወደ ምሽቱ አርስተ ዜና እንሄዳለን። የማላዊ ፕሬዚዳንት ጆይስ ባንዳ በዚህ ሳምንት የተካሄደው ጠቅላላ ጉባኤ ከባድ መዛባት የታየበት ነበር ሲሉ ተናገሩ። ድምፅ ማጭበርበር እና ደጋግሞ ድምፅ መስጠትን ጨምሮ የተለያዩ ጥፋቶች ተከስተዋል ያሉት ፕሬዚዳንቷ፣ ዛሬ ሐሙስ በሰጡት መግለጫ አስመራጭ ኮሚሽኑ በአስቸኳይ በእጅ የድምፅ ቆጠራ ማካሄድ እንዲያጠራ አሳስበዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የምርጫ ታዛቢዎች የምርጫው አስፈጻሚ ኮሚሽን ይፋ ውጤቶችን እስከሚያስታውቅ የማላዊ ህዝብ ረጋ ብሎ እንዲጠብቅ አሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በናይጄሪያ ከአውሮፓውያኑ 2009 ዓ ም አንስቶ ጥቃት ሲያደርስ በቆየው በጽንፈኛው ቡድን በቦኮ ሀራም ላይ በዛሬው ዕለት እቀባዎችን ሳይደነግግ እንደማይቀር ዘገባ ቀርቧል። በመጨረሻም ማሊ ውስጥ በተካሄደው ከባድ ውጊያ ሽምቅ ተዋጊዎች የመንግስቱን ኃይሎች አባረው ሰሜኗን ኪዳል ከተማ ተቆጣጥረዋል። አረስተ ዜናው ይሄው ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አጠገባችን አሉላ ቁጭ ብሏል። ታየዋለሽ አይደለም? የመጀመሪያው የሁለተኛው አጋማሽ ቀዳሚ ዝግጅት የእርሱ የባህል መድረክ ወይም ባህልና ህብረተሰብ አደለም? ትክክል። ልክ ነው። ልክ ነው። አላለፈ ባህልና ማህበረሰብ ለምሽቱ በትያትር ጥበብ በጥበበኞቹና በተመልካቹ ዙሪያ ትኩረት ያደረገ ውይይት ነው ያለው በውጭ ሀገር የሚኖሩ ኢትዮጵያውያንን የተውኔት ሥራዎች የመከታተል ልማ የመድረክ ባለሙያዎቹን ፈተናዎችና ጊዜን እንዲሁም ሌሎች ተያያዥ ጭብጦችም ውይይቱ ይመረምራል። አጠር ያለውን የዚህ ውይይት የመጀመሪያ ክፍል ባለፈው ሳምንት አሰምተናል። ተወያዮቹ አንጋፋ ተዋናይ አዘጋጅና ገጣሚ አለም ፀሐይ ወዳቸው፣ እውቆቹ ተዋናይ ደራሲና አዘጋጆቹ ተስፋዬ ሲማ፣ አበባየው ታደሰ ናቸው። የፕሮግራሙ አዘጋጅ ከራዲዮ መጽሄት ነው። ይህን ነገር ወሰድከዋሉ ከራዲዮ መጽሄትና ባህልና ሚሆሮየራሱ ፕሮግራም ሊሰርቀው አይችልም። ይህ መሆን መቀሰኝ በዚህ ዙሪያ ነው ያዘጋጀው። ቀጥል። አመሰግናለሁ። አዲሱ የቲያትር የማዘውተር ባህል ነው ጭብጡ። ቀደም ብሎ አዲሱ እንዳስታወቀው አድማጮች፣ ለማስታወስ በቀደመው ውይይታችን በውጭ ሀገር የሚኖሩ ኢትዮጵያውያንን ትያትር የማዘውተር ልማድ የአቅራቢዎቹን የጊዜና ሌሎች ችግሮች የተመለከቱ ጭብጦች ተመልክተናል። ምን አይነት ቲያትር ለማን ይሰራል የሚለውን ነጥብ አንስቼ ነበረ። ተስፋዬ የመንደርደሪያውን ሀሳብ እንዳቀረበ የቀደመው ውይይት የተቋጨው፣ እዚያው እንነሳለን። ከድሮም ሎሬት ጸጋዬ ገብረመድኅን ወጣት በነበሩበት ዘመን የነበረ ክርክር ነው። ህብረተሰባችን ምን እናቅርብ የሚለው አከራካሪ ነጥብ ነው። ምክንያቱም ምን አይነት ስራ ነው መቅረብ ያለበት የሚለውን ነገር ጠቢቡ ነው የሚወስነው። ይህንን ነው ማቅረብ አለብኝ ይላል እንጂ ተመልካቹን ተከትሎ አይሄድም። ተመልካቹ የሚፈልገው ኮሜዲ ነው፣ ሁል ጊዜ ኮሜዲ አቀርባለሁ አይልም። ይላል ኦፍኮርስ፣ አሁንም ከገንዘብ ጉዳይ ታየ ነው፣ በጣም አስቸጋሪ ነገር ነው። ምናልባት ዓለም የታያት ተስፋ ሊኖር ይችላል። አበባየውም አንዳንድ ጊዜ እንሟገታለን በዚህ ጉዳይ ላይ ምክንያቱም አትራፊዎች ሆነን መንገድ ማምጣት አለብን ይላል ብዙ ጊዜ አበባየው፣ እኔ ደግሞ አይመስለኝም ግን በቀለ ነፍሳችን ያስደስተንን ለኅብረተሰቡ ሰርተን አስተምረን እኛም ተደስተን የምንኖርበትን ህይወትና የዛን ጥበብ ማምረት ነው ብዬ ነው የማስበው። ሁለቱንም በመቀየጥ በኩል አምናለሁ። አጠርካለሁ ከኮሜዲውም ከሙሉ ጊዜ ፕላይ ቢሰራ አምናለሁ። እንዳለው ያው ቲያትሩን መስራቱም እኛው ላይ ነው፣ ዲሬክት ማድረጉም መጫወቱም፣ መጻፉም እንደገና ደግሞ ፋይናንሱንም መቻሉን እንደገና የመድረክ ገጹ ሌላውንም ሁሉ የተደፈደፈው እኛ ላይ ስለሆነ ህብረተሰባችን ከቤተ ክርስቲያን ውጭ ተጠናክሮ እንኳን አናየውም። ይህ የባህል ማዕከል ኖረቱ ወይም ደግሞ የጠነከረው የሚረዳ ኮሚኒቲ ቢኖረን ኖሮ ይሁ በእኛ ላይ ባልተደፋ ነበር እና ይሄ አስቸጋሪነት ስላለው ሆኖም ግን ይህንን ይዘን ብንቀርብ አሁንም ተመልካቹ እውነት እንደም እንዳለችው ቢሉን እያሰበ ነው የሚያየን። እውነትም ይቁነጠነጣል። በተለይ ብሔራዊ ቲያትር ሀገር ፍቅር ዶ የታዩ ቲያትሮች እዚህ ለኛል የእጮኛው ሚዜ የሚባለው ቲያትር ትዝ ይለኛል። አንድ ጡት የአዛውንቶች ክበብ ያሉ ሲያወሩ ሰዎቹ ከነ ካራክተራቸው ያስታውሳሉ። እዚህ ሀገር ግን ከሳምንት በኋላ ያ ነበ ምን ነበረ ያ የሰራችሁት ቲያትር ስሙ ይልሃል። ከርዕሱ ጭምር ምን ነበረ አንተ የተጫወትከው ምኑንም አንዳንድ አያስታውሱም። ጥሎት ነው የሚሄደው። ግን እንግዲህ ምናልባት ባለሙያው እንደገና በመጠናከር እንደገና በመስራት ሕብረተሰባችንም ትንሽ አንዳንድ ጊዜ እንደምንነጋገረውም እራሱ መመልከትም ራሱን የቻለ ሙያ የሚጠይቅ ነገር ነው። እንደው ጊዜ ለማሳለፍ ምናምን ብሎ ካልተመጣ በስተቀር ለመመልከት ራሱ ትንሽ ችሎታ ምንድን ነው ትያትር፣ ምንድን ነው ድራማ፣ ምንድን ነው የሚታየው ነገር የሚለው ነው። ከመጣ ሰው የሚነገረው ነገር ይገባዋል። እዛ ራሱን ከቶ ሙሉ በሙሉ ካየ በኋላ ይወጣል። ያ ሀሳብ ስለሌለ ብዙ ጊዜ በተለያየ በዩቱብ ላይ የሚታዩ አጫጭር ነገሮችን በመመልከት በዛ ነገር ላይ ስለተመሰጠ መሳቅ፣ መሳቅ፣ በጣም መሳቅ፣ እጅግ በጣም መሳቅ ብሎ ስለሚመጣ ያንን ነገር ሲያጣው ይቁነጠነጣል ይመስለኛል። እንግዲህ የእኔ ሀሳብ መልካም፣ ከኑሮ ፈተናዎች፣ ከዕለት ተዕለት ሁኔታዎቹ፣ ከሩጫው፣ ከጊዜው ባሻገር የቲያትር ጥበብ እንደ ማንኛውም ሌሎች የጥበብ ዘርፎች ማወቅንም ይጠይቃል። ለማድነቅና ለመረዳት በጉጉት ለማየትም እሱም ከግምት የሚገባ ይመስለኛል። አሁን ከምታነሱት ውይይት አበባየሁ፣ በአንድ በኩል የገንዘብ ወጪን ያህል ተጨማሪ ፈተና ተጨማሪ ኃላፊነት ይዛችኋል። ቲያትር እዚህ በምንኖርበትም የካበተ የመመልከት የማድነቅ ልምድ ባለው ማህበረሰብ ውስጥም በትምህርት ቤት የመቅሰም ልምድ ሁሉ ባለበት ሀገርም በሌሎች የሚደጎም ነው። ቲያትር ራሱን አስተዳድሮ አያውቅም እስከሚለው ድረስ ይሄዳሉ። ከዛ አንጻር በመፍትሄው አንተ ምን ይታይሃል? አለም ፈንጠቅ ያደረገችው ነገር አለ። በህብረተሰብም ዘንድ ይሁን በሌሎች ምንጮች፣ መፍትሄው ከባድ ነው። አሁን እንደዚህ ይሆናል ብዬ እምለው ይቸግራል። አሁን አለም እንዳለችው የተሻለ ተስፋ የሚመጣበት መንገድ ካለ ሰየው ነው ካለ በለዛ። እንግዲህ ማህበረሰቡ ለራሱ ግን ነው ቲያትርን የሚመለከተው። አሁን ትልቅ ችግር ያለው አንዳንድ ሰዎች ለእኛ የሚያዩት እየመሰላቸው ለእኛ የመተው ኦ ይቅርታ፣ ትናንት አደራ እንዳትቀየም ትኬቱን እኮ ገዝቻለሁ ይለኛል። እኔ ነው ትኬቱን አይደለም ምፈልገው ቲያትሩን ለመስራት ማጠፋውን ጊዜ ያክል በምሰራው ስራ ብሰራ የተሻለ ገንዘብ አገኛል ያ አይደለም አላማው። ቲያትሩ መስራቱ ነው፣ ከማህበረሰቡ ጋር መገናኘቱ ነው። ባህልን፣ ታሪክን ለህብረተሰቡ፣ እዚህ ለሚያድገው ትውልድ ማሳየቱ ነው ቁም ነገሩ። ያንን አንደርስታንድ ካደረጉ ለራሱ ሲል ካለበለዚያ እንግዲህ በዓመት አንድን ቢሆን ደስ የሚለንን ነገር እየሰራን በፊትም ሳወራው ነበረ። የሚቀጥለው ወገንስ እንዴት ሊሆን ነው? አዳዲስ ከኛ በኋላ የሚመጡ ልጆችም ለቲያትር ያላቸው ስሜት በጣም ቀዝቃዛ ነው። ወይም ለመስራት የሚፈልጉ የሚመርጡት ቲያትር በጣም ደከም ያለውን አይነት አካሄድ ነው የሚሄዱት። እነሱ ብቻ ሳይሆን እኛም ህዝቡን ለማስታመም እያለን አብረን ከምናምንበት ነገር እየወጣን መስራት እየጀመረ ነው። ፋይናንሽል ጉዳይ አስቸጋሪ ነው። ኮሚኒቲው ለራሱ ሲል ቤተ ክርስቲያን ለራሷ ስትል ይህን ነገር ለማካሄድ የሚረዱን መንገድ ካለ አብረን በመተጋገዝ እንሰራለን። አሁን እኛ የምንሰራው ኪሳችን ለማስገባት አይደለም ኪሳችን ለማስገባት አይደለም፣ ሙያውን አረግ ብቻ ነው እየሰራ ያለ ነው። እና እንደዚህ ቢሆን ብዬ የምለው ነገር የለም። እኛ ግን መጣም አልመጣም ጠንከር ወዳለ ነገር መሸጋገር አለብን የሚል እምነት አለ። የእኔ እምነት ነው። በቃው በኋላ አንዳንድ ሰዎች ምነካ ምነካ ባዬ ያሉኝም ሰዎች አሉ። ለምንድ እንደዚህ አይነት ፕሌይ የምትሰሩት ያ የድሮ ፕሌይ የት ሄደ የሚሉ ጥያቄ የሚያመጡ ሰዎችም አሉ። የዛን ያክል ጥሩ የሚባሉ ተመልካቾች አሉ። እንግዲህ ለሶስት ሰው፣ ለሰላሳ ሰው፣ ለአርባ ሰው ከሆነ ያንኑ አንጀት የሚያረሰውን ትያትር ሰርተን ከዛ በኋላ የሚመጣውን መቀበል ነው የሚሻለው ብዬ አምናለሁ። ያለው ሁኔታ ወደዛ ነው የሚያስኬድ። ግሩም አነጋጋሪው፣ አወያዩ ሀሳቦች በተመልካቾቻችሁ ለእኛም አድማጮቻችን በሆኑት ዘንድ የሚያነጋግሩ ውይይቱም ንግግሩም የሚቀጥል ይመስለኛል። በራሳችሁስ እንደ ተመልካቹ ሁሉ ጊዜያታችሁ፣ እናንተስ የምትወዱትን በሌሎች የተሰራ ቲያትር በያላችሁበት ከተማ አለም ባለሽበት፣ በዚህ ዋሽንግተን ዲሲ ሼክስፒርን ኬኔዲን ጨምሮ በርከት ያሉ የጥበብ መታያ መድረጎች አሉ። አበባየሁና ተስፋዬም ባላችሁበት እንዲሁ ታያላችሁ ቲያትር። እናንተም ለማድነቅ ጊዜ ታገኛላችሁ ወይ፣ ሙያችሁም ይጠይቃልና? አለም፣ እዚህ ከተማ ቨርጂኒያ ወይም ሜሪላንድ ወይ ዲሲ አለፍም ብዬ ፔንስልቫኒያ፣ ኒውዮርክ አካባቢ ሁሉ ያሉትን ቲያትር ቤቶች እድል አግኝቼ እድልም ባይኖረኝ ቲያትሮች አያለሁ በጣም አንዳንድ ጊዜ እንደውም ካንተም ጋር አጋጥሞኝ ያው ሼክስፒር ቲያትር አብረን ገብተናል። አሉላ ዮሴፍን ቲያትርም ሆነ ሌሎቹን ደግሞ ፔንስልቫኒያ ሄደን ካንተም ጋር አይተናል። አንዳንዴ ያው የምጥቀታቸውን የስልጣኔያቸውን፣ የከፍተኛ ደረጃ የጥበብ ደረጃቸውን ማደንቀውን ያህል ደግሞ እንደኛ አገር ባሉት በአቅም ደረጃ እንደ ሃምሌት የጎግልን ዋናው ተቆጣጣሪን፣ ወይም ጀነራል ኢንስፔክተርን አይነት ዝግጅቶች በምመለከትበት ሰዓት ያቺ አቅሟ ደካማ የሆነች ሀገር እንዴት ያሉ ሙያተኞች እንደነበሯት እና ይሄ ፕሮዳክሽን በበለጠ ደረጃ ተሰርቶ እንደነበር አይቼም ያዘንኩበትም ጊዜ አለ። ለምን ኢትዮጵያ ስለሆነች ብቻ ሳይሆን በእውነት በዝግጅት አቅምና ጥራት አንዳንዴ የበለጠም ነገር ቀርቦ እንደነበር ኢትዮጵያ ውስጥ ምስክር ኮኛለው እና ቲያትሮች ብቻ አይደለም። እነዚህ የሙዚቃ ዝግጅቶችን እከታተላለሁ። ሁለት ልጆች ስላሉኝ የወጣት ዘፋኞችንም ሆነ የኮንሰርትም ገባለሁ። የተለያዩ አይነት ነገሮች አለው። እንግዲህ እንዳልኩት በገቢ ደረጃ ቅድም ካልቅ ነው ጋር ይያያዛል። የሙዚቃ ዝግጅቱ ለተአምር ነው በብዙ ሺህ የሚቆጠርበት ተመልካች ባለበት ሜዳዎች ወይም ደግሞ እንደ ቬራይዘን ሴንተር ትልልቅ ቦታ ውስጥ ውስጥ ነው የሚታየው። ቲያትር ቤቱ ግን እንደ ኬኔዲ የሚሆን ዋርነር ቲያትር የሚሆን ሼክስፒር የሚሆን አንተም አይተኸዋል፣ የተመልካቹን ቁጥር አነስ ባለበት መድረክ ላይ ነው የሚታየው። እንዳልኩት በድጎማ የሚካሄዱ ጥበቦች እንደሆኑ ይታወቃል። ተዋንያኖቹም ሙሉ ተከፋይ ሆነው ስራቸውን የሚሰሩበት የጥበብ ስራ ነው፣ የሚያስቀናኝም ነው። ብዙ ጊዜ እምባዬን የሚያመጣ የሚከፋኝ ነገር ከሀገሬ ውስጥ ያጣሁት አንድ ትልቅ ነገር የተመልካቾቼን አይንና ፍቅር እጦቴ ነው ሁሌ የሚገርፈኝም አብሮኝ የሚጓዝም ነገር ነው። እና ሌሎች ጓደኞቼ ደግሞ ይቀጥሉበት። መልካም የመጨረሻውን እድል ለተስፋዬና ለአበባየው ላድርግ። ቲያትር ታያላችሁ። ሌሎች የመድረክ ዝግጅቶችን የመከታተል እድሉ አላችሁ። ጊዜ ታገኛላችሁ። ተስፋዬ የዓለምን ያህል ባይሆንም እኔም ባልሁበት ሁለት ሴስር ቤቶች አሉ። እኔ በምኖርበት አካባቢ አንደኛው አሜሪካን ኮንሰርቫቶሪ ቲያትር ይባላል፣ በሳን ፍራንሲስኮ ነው። ሌላው ደግሞ ሪስፐሬቴሪ ቲያትር የሚባል ከዩሲ በርክሌ አጠገብ የሚኖር ቲያትር ቤቶች ናቸው። እዛ የሚታዩ ዝግጅቶችን ለማየት እድሉ ገጥሞኛል። እንዳለችው የቴትሩ ምን አለ እኔ ብኖርበት የሚል ጉጉት ሁሉ የሚያሳድሩ ነገሮች ካለ ከዛ በተረፈ ግን የመድረክ ገጹን በተመለከተ ድምፁን በተመለከተ ቴክኖሎጂውን በተመለከተ እጅግ በጣም የሚደንቅ ነገር ታያለህ። ሄሊኮፕተር ጣራ ከፍቶ ወርዶ መጥቶ ሲቀመጥ ታያለህ። ፈረስ ሲጋለብበት ታያለህ። ዝናብ ሲዘም፣ እነዚህን የመሳሰሉ ልዩ አይነት የቴክኖሎጂ ነገሮችን ትመለከታለህ። መልካም አበባየሁ፣ የመጨረሻ ወደ ላይ አንተ ነው። አሁን አሁን በቅርብ አልተመለከትኩም እንጂ እዚህ ሎስ ጋቶስ ሼክስፒሪያን ቲያትር ግሩፕ የሚባል አለ። በተለይ በመጣውበት ሰሞን በጣም በተከታታይ አይ ነበረ እድሉ ነበረኝ ለማየት እና በጣም በቃ ተስፋ የሚሰጠኝ የነበረው እሱ ነበረ። ቅድም እንዳወራ ነው የሚገርመው፣ በዛው በሎስ ጋቶስ ኮሚኒቲ ነው ሰፖርት የሚደረገው ያ የቲያትር የሚደገፈው ግሩፕ። አዎ የሚደገፈው በዛው በኮሚኒቲ ነው፣ በማህበረሰቡ ነው እና በጣም ሙሉ አዳራሽ ሆኖ ነው የሚታይ። በየጊዜው የሚያመጡት አይዲያ አንዳንዴ የፎረም ቲያትር የሚባለው ድሮ ነው ጋሻ አባተ መኩሪያ አገር ቤት ይሞክረው ነበረ። እሱን ሁላ ተመልካቹ የሚያሳትፈው አይነት የቲያትር አይነቱላ ይሰሩ ነበረና በጣም ተስፋ ያሳደረብኝ ነበረ። ሙሉ ተከፋዮች ናቸው ተዋናዮቹ እና የእነሱን ቲያትር በየዓመቱ ለክሪስማስ በተለይ የሚያቀርቡትን ቲያትር እከታተል ነበር። አሁን በቅርብ ጊዜ እንኳን ብዙም አልተከታተልኩም፣ እድሉም አላገኘሁትም። የቲያትር ጥበብ የመከታተልና የማዘውተር ልማዶች፣ ሌሎችም ተያያዥ ርዕሶች ውይይታችን በዚሁ መቋጨት ሊኖርበት ነው እንግዶቼን አለም ፀሐይ ወዳጆ ተስፋዬ ሲማና አባዮ ታደሰን ለጊዜያቸው አመሰግናለሁ በሌላ ፕሮግራም እንመለሳለን ጊዜ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል አሉላ እናመሰግናለን ድንቅ ዝግጅት ነበረ ቀጣዩ በሰሎሞን አባተ እየተዘጋጀ የሚቀርበው የተፈጥሮ አካባቢ ሳይንስ እና ህይወት ዓለም ከአየር ንብረት ለውጥ መዘዞች ራሷን መጠበቅ ብትሻ የተፈጥሮ ድፍድፍ ዘይትን ለኢነርጂ ምንጭነት መጠቀሟን ማቆም አለባት። ይህ በቅርቡ የወጣው የተባበሩት መንግሥታት ድርጅት ሪፖርት ድምዳሜና ማስጠንቀቂያ ነው። የሳይንቲስቶችና የመንግሥታት ተጠሪዎች በይነ መንግሥታዊ ቡድኑ አይፒሲሲ ባለፉት ጥቂት ሳምንታት በርሊን ጀርመን ላይ ተሰብስቦ ነበር ይህ አጠቃላይ የግምገማ ሪፖርት የተሰማው ቀደም ሲል የወጡና የአየር ንብረት ለውጥን መዘዝ በዝርዝር የሚተነትኑ ሁለት ሰነዶችን ተከትሎ ነው። መጨረሻ ላይ የወጣው ደግሞ የለውጡን ጫናዎች ለመቋቋም መወሰድ ያለባቸውን እርምጃዎች ይተነትናል። የአየር ንብረት ለውጥ ለሚፈጥራቸው ችግሮች ወይም ለውጡን በአሉታዊ መንገድ ለሚያፋጥኑ እንከኖች በካሊፎርኒያው ማካ በረሃ ውስጥ እንደተዘረጋው አይነት ግዙፍ የፀሐይ ኃይል መሰብሰቢያና ማሰራጫ ተቋም የመፍትሔው መጀመሪያ ሊሆን ይችላል። ተቋሙ ስራውን የጀመረው ከሁለት ወራት በፊት የካቲት 2006 ዓ.ም ነበር። ኤንአርጂ ኤነርጂ የሚባለው ግዙፍ የኢነርጂ ኩባንያ ፕሬዚደንት ዴቪድ ክሬን እንደሚሉት ከካሊፎርኒያው የፀሐይ ተቋም የሚወጣው ኢነርጂ እስከ 140ሺህ ለሚደርሱ ቤቶች በቂ የኤሌክትሪክ ኃይል ይሰጣል። ዛሬ በ20ና በ30 ዓመት ዕድሜ ክልል ውስጥ ያሉት የመጪው ትውልድ ሰዎች ተቀብለው ስራውን እንዲጨርሱት የእኛ የአመራር ትውልድ ከአየር ንብረት ለውጥ ጋር በሚያደርገው ትንቅንቅ ኳሷን ማንከባለል አለበት፣ ስራውን መጀመር አለበት። ከዚያም ወደፊት ለመጓዝ የሚያስችለንን ብርቱ አቅም እናገኛለን። እንዲህ አይነቶቹ ስራዎች በመላው ዓለም መከናወን እንዳለባቸው የዓለም አቀፉ የአየር ንብረት ለውጥ በይነ መንግሥታዊ ቡድን አይፒሲሲ ሊቀመንበር ራየንድራ ፓቻውሪ ለቪኦኤ ገልጸዋል። ከዚህ ሪፖርት በግልጽ የምናገኘው መልእክት የዓለማችን ሙቀት ካሁን በኋላ ከሁለት ዲግሪ ሴልሺየስ እንዳይጨምር ለማድረግ የሚያስችለን እርምጃ መውሰን ነው። የዚህ የአውሮፓ ዓመት የአይፒሲሲ ሪፖርት በ35 ዓመታት ጊዜ ውስጥ በያዝነው ምዕተ ዓመት አጋማሽ ማለት ነው ሊያጋጥም ከሚችል እጅግ አጥፊ የሆነ ግለት ሊያስከትል ከሚችለው ጉዳት መጠበቅ ከፈለግን ዛሬ ወደ ከባቢው አየር የምንለቃቸው ጎጂና የተቃጠሉ በካይ ጋዞች ልቀት ከአርባ እስከ ሰባ ከመቶ በሚሆን እጅ መቀነስ እንዳለበት ያሳስባል። ከቪኦኤዋ ሮዜንስ ክርበል ጋር በስካይፕ የተነጋገሩት የተፈጥሮ አካባቢ መከላከያ ድርጅት ኢንቫይሮንሜንታል ዲፌንስ ፋንድ መሪ ናትናኤል ኮኸን መፍትሄዎቹ ሊጨበጡ የሚችሉ ናቸው ይላሉ። ኢነርጂን በውጤታማ ሁኔታ መጠቀም፣ ታዳሽ ኢነርጂን መጠቀም፣ የደኖችን መመናመን መቆጣጠር፣ ወይም ጫካዎችን አለመመንጠር የመሳሰሉ በጣም ጥቂት ተግባራት ናቸው የሚጠብቁን እነዚህን የሰው ልጅ እስከ ሀያ ሀያ ዓመተ ምህረት በመጪዎቹ ስድስት ዓመታት ውስጥ ማከናወን ከቻለ የአየር ንብረት ደህንነት አስተማማኝ በሆነ ሁኔታ ለመጠበቅ የሚያስችል ብክለትን የመቆጣጠር ስራ እናከናውናለን። ከፀሐይ ከንፋስና ከውሃ የሚገኘው ኃይል ዛሬ ዓለም ሥራ ላይ እያዋለች ያለችውን ኢነርጂ 8.5 ከመቶ ይሸፍናል። የኒውክሌየር ኢነርጂው ከታከለበት ደግሞ የታዳሽ ኢነርጂው አጠቃቀም 20 ከመቶ ይደርሳል። ይሁን እንጂ ከተፈጥሮው የከርሰ ምድር ዘይት ወደ ንጹሕ ኢነርጂ ለመሸጋገር በዓለም አቀፉ ጥረትና በውኑ ከሚያስፈልገው ተግባር መካከል እጅግ የሰፋ ልዩነት ነው ያለው። በዓለም አቀፉ ሪፖርት ውስጥ የተካተቱ ቁጥሮችን ስንመለከት ከሌሎች ኢነርጂ ምንጮች ሁሉ የድንጋይ ከሰል አጠቃቀም በፍጥነት እያደገ ነው። ያንን ያካሄድ መቀልበስ መቻል አለብን። የታዳሽ ኢነርጂን አጠቃቀም መጨመር፣ ድርሻውን በከፍተኛ ሁኔታ ማስፋት ይገባናል። የበካይ ጋዞችን ልቀት ለመቆጣጠር መውሰድ ያሉብንን እርምጃዎች በወቅቱ ሳንወስድ እየቀረን በዘገየን መጠን በሰው ጤናና በተፈጥሯችን አካባቢ ላይ በምናደርሰው ጉዳት የሚከተለው ወጪና ኪሳራ ይበልጥ እየከበደ የሚሄድ እንደሚሆን ሪፖርቱ አሳስቧል። ጉዳዩን አጥብቀን መያዝ አለብን። የቁርጠኝነቱ ተስፋ የሚመነጨው የፖለቲካ ዝግጁነት መኖሩን ከማወቅ ስራውን ለመጀመር የሚያስችለንን ቴክኖሎጂ ወይም ዘዴ ከመጨበጣችን ነው። ሁሉም የየችሎታውን ያድርግ። ዓለም አቀፉ ማኅበረሰብ በቁርጠኝነት ይንቀሳቀስ ዘንድ ቀኑ ገና አልጨለምም ይላል ሪፖርቱ። በ2012 ዓ ም የዛሬ ሁለት ዓመት ማለት ነው። የአገልግሎት ዘመኑ ወይም ኃይሉ ያበቃውን የኪዮቶ ስምምነት ሊተካ ይችላል በተባለ ሰነድ ላይ የተባበሩት መንግሥታት አደራዳሪዎች እየሠሩ ናቸው። የአትላንቲክ ውቅያኖስ ማዕበል ሃሪኬን ወቅት ልክ ዛሬ ሐሙስ ግንቦት 14 ሜይ 22 ጀመረ። ትንባያውን ያወጣው ብሔራዊ የውቅያኖስና የከባቢ አየር አስተዳደር ኖዋ ሲሆን መጪዎቹን ስድስት ወራት ነው አርቆ ማየት የፈለገው። እንዲህ ዓይነቶቹ የረዥም ርቀት ትንባያዎች ደግሞ ብዙ ጊዜ ሲነቀፉ ይሰማል። በተለይ ደግሞ የተሳሳቱ ሲሆኑ ወቀሳው ይበረታል። ለዚህ ጉዳይ ሜቴዎሮሎጂስቶቹ የሚጠቀሙባቸውን መሳሪያዎችና ዘዴዎች ለመመልከት ዘጋቢዎቻችን ዋሽንግተን አቅራቢያ ወደሚገኘው የኖዋ ጣቢያው ተጉዘው ነበር። ወደ ዩናይትድ ስቴትሱ ኖዋ ጣቢያ በመጪ ዘገባችን እንመለሳለን። ጤና ይስጥልኝ። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ጤና ይስጥልን። ሰሎሞን አባተ እናመሰግናለን ቆንጅት። አሁን ወደ አሜሪካ መዝናኛ ዝግጅታችን ብናልፈስ ጥሩ ምርጫ ነው አዲሱ የዛሬውን ያዘጋጀችው አዳነች ፍሳሐዬ ነች ጆን ሌጀንድ በሚለው ስሙ የሚታወቀው ጆን ሮጀር ስቴፈንስ አሜሪካዊ ድምፃዊ የሙዚቃ ደራሲና ተዋናይ ነው በሙዚቃ ሙያው ባሳየው ብልጫ ዘጠኝ የግራሚ ሽልማቶች አግኝቷል በአሁኑ ወቅት የአንደኝነትን ቦታን የያዘው ኦል ኦፍ ሚ የተሰኘው ሙዚቃው ነው ሌጀንድ በስፕሪንግፊልድ ኦሃዮ የተወለደው እንደ አውሮፓ አቆጣጠር ታኅሳስ 28 ቀን 1978 ዓ ም ሲሆን በልጅነቱ ትምህርቱን የተከታተለው በቤት ውስጥ ነው። አስተማሪውም እናቱ ነበሩ። በአራት ዓመቱ ፒያኖ መጫወት ጀመረ። ሰባት ዓመት ሲሞላው ደግሞ ከቤተ ክርስቲያን ዘማሪያን ጋር መዘመሩን ተያያዘው። የሁለተኛ ደረጃ ትምህርቱን እንዳጠናቀቀ ፔንሲልቬንያ ዩኒቨርሲቲ ገብቶ በአፍሪቃውያን አሜሪካውያን ስነ ጽሁፍ ላይ በማትኮር የእንግሊዝኛ ቋንቋ ትምህርት ተከታትሎ ተመረቀ የኮሌጅ ትምህርቱን ይከታተል በነበረበት ወቅት ካፔላ የተባለ ሙዚቃ ቡድን ፕሬዚደንት እና የሙዚቃ ዳይሬክተር ሆኖ አገለገለ የሙዚቃ ትርኢቶች ማሳየት የጀመረው በፊላደልፊያ አካባቢ ሲሆን ቀስ በቀስ በኒውዮርክ ቦስተን አትላንታና ዋሽንግተን ዲሲ ከተማዎች ማሳየት ጀመረ ከዛም መጠቀ ሌጀንድ ከሶስት ዓመታት በፊት ዋሽንግተን ዲሲ ከሚገኘው ሃዋርድ ዩኒቨርሲቲ የክብር ዶክተርነት ዲግሪ አግኝቷል። አሁን እንግዲህ ኦል ኦፍ ሚ ከሚለው ሰሞኑን ቀዳሚ ቦታ ከያዘው ሙዚቃው ጋር ልተዋችሁ። ንጉሡ ምን ማለት እንደሆን አልገባኝም። ለማንኛውም ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ልክ የዛሬ 6ድሳ ዓመት በያዝነው ወር ባሳለፈው ውሳኔ አንዳንድ ከተሞች በሕዝብ ትምህርት ቤቶች ውስጥ ተማሪዎችን በዘር እየለዩ ማስገባታቸው ሕገ ወጥና ሕገ መንግሥቱንም የሚጻረር ነው ሲል ደነገገ ብሎ ታሪካዊ ዳራን በማስታወስ ይነሳል የዛሬው ርዕስ አንቀጽ ይህ በችሎቱ በሙሉ ድምፅ የተላለፈ ውሳኔ ፌዴራሉ መንግሥት በቸልታ ይመለከተው ለነበረው የዘር መድልዖ ፍጻሜ አበጀና ሀገራችንን ለሁሉም ዜጎቿ መብቶች የላቀ ክብር በምትሰጥበት ጎዳና ላይ አቆማት ብሏል። በመግቢያው ጥቁሯ የቶፔካ ካንሳስ ልጃገረድ ሊንዳ ብራውን በቆዳዋ ቀለም ምክንያት ብቻ በመኖሪያ አካባቢዋ የሚገኝ አንደኛ ደረጃ ትምህርት ቤት አልቀበልሽም ማለቱን ርዕስ አንቀጹ ያስታውሳል። በ19ኛው መቶ ክፍለ ዘመን መጨረሻ ላይ በአንድ የከፍተኛ ፍርድ ቤት ችሎት የተላለፈው ውሳኔ በዩናይትድ ስቴትስ ሕገ መንግሥት 14ኛ ማሻሻያ በተደነገገው እኩል ከለላን በሚያረጋግጠው ሕግ መሠረት የተለያዩ ዘሮች አባላት ለሆኑ ሰዎች በየራሳቸው ግን እኩልነት ባለው ሁኔታ ለሚስተናገዱባቸው ተቋማት እንዲህ ዐይነቱን አሰራር እንደሚፈቅድ ርዕሰ አንቀጹ ይተነትንና ያ ውሳኔ ታዲያ የሕዝብ ተቋማት ሁሉ ትምህርት ቤቶች፣ ምግብ ቤቶች፣ የህዝብ ማመላለሻዎችና ሌሎቹም ማኅበረሰቡ እስከፈለገ ወይም እስከፈቀደ መድሎ እንዲያደርጉ ሰበብ ወይም መንተራሻ እንደሆናቸው ይናገራል። ይህንን ታዲያ በተለይ በዩናይትድ ስቴትስ ደቡባዊ ግዛት ብዙዎች ያደረጉት ብሏል ርዕሰ አንቀጹ አክሎ። ያ ሊንዳ ብራውን ልትገባበት ፈልጋው የነበረ ትምህርት ቤት ጥቁሮቹ ከሚማሩበት አማራጯ በብዙ እጅ የተሻለ ደግሞም ለመኖሪያዋ በብዙ ኪሎ ሜትሮች የቀረበ ነበር። ይህንን የሊንዳን ጥያቄ ይዘው ታዲያ በኋላ የጠቅላይ ፍርድ ቤቱ የመጀመሪያው ጥቁር ዳኛ ለመሆን በበቁት ትርጉድ ማርሻል የተመሩ የሲቪል መብቶች ተሟጋቾች አደባባይ ወጡ። ግንቦት 9 1946 ዓ ም በኢትዮጵያ አቆጣጠር ወይም ሜይ 17 1954 ዓ ም በአውሮፓ ልክ የዛሬ 60 ዓመት ያ ከፍተኛ ፍርድ ቤት የራሱን የቀደመ ውሳኔ ውድቅ አደረገና ያ ለየራስ ግን በእኩልነት ይል የነበረ ውሳኔ ይህ ሕገ መንግሥታዊ የሚሆነው በሊንዳ ጉዳይ ብቻ ሳይሆን በሁሉም አካባቢዎች ነው፣ ምክንያቱም በትምህርት ላይ የሚፈጸም መድሎ ወይም ማግለል በጥቁር ተማሪዎች ላይ የበታችነት ስሜት እየተወራረሰ እንዲለጠፍባቸው በማድረጉም ነው ሲል ማረጋገጡን ርዕስ አንቀጹ ይናገራል። ያ የሊንዳ ብራውን ጉዳይ በተለይ በ1950 ዎቹና በ1960 ዎቹ ዓመታት ውስጥ የተቀጣጠለውን የሲቪል መብቶች ትግል በእጅጉ አነቃቃውና በሁሉም የአሜሪካ ተቋማት ውስጥ የዘር መድሎ ወይም ማግለል ይወገድ ዘንድ መሠረት ሆነ። በወርሃ ግንቦት 1964 ዓ ም ፕሬዚዳንት ሊንደን ጆንሰን አንድ ረዥም ርቀት የሚጓዝ ታላቅ ሕግ ላይ ፊርማቸውን አኖሩ። የዜጎችን ሁሉ የመምረጥ ወይም ድምፅ የመስጠት የት መኖር የት መሥራት እንደሚፈልጉ ራሳቸው የመወሰን መብቶችን የሚያረጋግጠው ሕግ ወጣ። በውጤቱም ለሴቶችና ሌሎችም የኅብረተሰቡ ክፍሎች መብቶች ሁሉ መስፋት ምክንያት ሆነ። በሕግና በማኅበራዊ ጥቅማጥቅሞችም ይህ አሰራር እስከ ዛሬም እንዲቀጥል አስቻለ ሲል ርዕሰ አንቀጹ መልእክቱን ደምድሟል።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 የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን አራት ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅተዋል። በአማርኛው ፕሮግራም ነገማታ መጀመሪያ በአንድ ሰዓት እስከ አንድ ተኩል ከዚያም በመደበኛው እንዲህ እንዳሁኑ ከ3 እስከ አራት ሰዓት በምናቀርባቸው ፕሮግራሞች እስከምንገናኝ ለአሁኑ ከፕሮዲውሰራችን ከንጉሱ ታምሬ ከቴክኒክ መሐንዲሱ ሚሻ ዱቢንስኪ ጋር ያስተናገድናችሁ እኔ ቆንጅት ታየና አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ቋንቋ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። ቮይስ ኦፍ አሜሪካ